ሐምሌ ሁሌም ቢሆን ከግብር ጋር የተያያዙ ብሶቶችና ቅሬታዎች ጎላ ብለው የሚደመጡበት ወር ነው። በነጋዴዎችና የንግድ ተቋማት ባለቤቶች የሚታየው የዚህ ዓመቱ ቅሬታ ግን ባስ፣ መረር፣ ጠንከር ብሎ እስከ ተቃውሞና አድማ ድረስ ደርሷል። በኦሮሚያ ክልል በሚገኙት አምቦና ጊንጪ ከሳምንት በፊት የተጀመረው የአገልግሎት መስጠት ማቆም አድማ ገፍቶ አዲስ አበባ ደርሷል። ሊያውም የሀገሪቱ የንግድ እንቅስቃሴ እምብርት ነው በምትባለው መርካቶ። ስማቸው እንዳይገለጽ የጠየቁን አንድ በመርካቶ ያሉ ነጋዴ ዛሬ በመርካቶ ያለውን ድባብ እንዲገልጸውታል። መርካቶ ከፊል ነው። አንዳንድ ቦታዎች ወደ ሸማ ተራና የሚባለው ኤሪያ ላይ ሰላም ባና ያሉበት ወደዛ ኤሪያ እንዳለ ዘዋል። ተነጋግረው እና የተነገራቸው ሰዎች አሉ። እነ እየከፋፈሉ ነው የነገሩት ለሰው የግብር ውሳኔ እና ሰዎቹም አንዳንዶችም ሲሄዱ ነው የሚያወቁ እና የተነገራቸው ወይ በአንድ ኤሪያ ያሉ ምናምን ተነጋግረው ነው ውስጥ ያደረጉት እንጂ አሁን እስካሁን ድረስ አብዛኛው የመርካቶ ነጋዴ አልተነገረውም። የውሳኔው ማለት ነው ያወቁት አጠቃላይ በመል የሚቻላል አድማ ላይ ናቸው። ያው ኦርጋናይዝ ሆነው ማለት ነው። ሱቃቸውን የዘጉት ነጋዴዎች መደብሮቻቸው በቀበሌ ባለሥልጣናት ይታሸጉብናል በሚል ፍራቻ ከቦታው ሳይርቁ ሁኔታውን ሲከታተሉ እንደዋሉ የመርካቶ ነጋዴ ለዶይቼ ቬለ ያስረድተዋል። ነጋዴዎቹ ተቃውሟቸውን በአድማ ጭምር እየገለጹበት የሚገኘው አማካይ የቀን ገቢ ግምት የተሰራው በገቢዎችና ጉምሩክ ባለስልጣን ገማቾች ነው። ከመሥሪያ ቤቱ የተገኘው መረጃ እንደሚያመለክተው በአዲስ አበባ ለዚህ ዓመት የግብር ክፍያ መረጃ የተሰበሰበው በ148728 ግብር ከፋዮች ላይ ነው። ከእነዚህ ውስጥ 32 በመቶ ያሉ ቅሬታ ማስገባታቸውን በባለሥልጣኑ የአዲስ አበባ ከፍተኛ ግብር ከፋዮች ቅርንጫፍ ሥራ አስኪያጅ አቶ አታክልቲ ገብረ እግዚአብሔር ለዶይቼ በለ ባለፈው ሳምንት መጨረሻ ገልጸው ነበር። ከዚህ ከሰላሳ ሁለት በመቶ ደግሞ ሰላሳ ስምንት ነጥብ ስድስት በመቶ ፈተናል። ስለዚህ ይሄ ስንፈታ ምንድን ነው? አይ የተሰበሰበው መረጃ ትክክል ከሆነ ትክክል ነው፣ ትክክል ካልሆነ ደግሞ ያው ያስተካክለዋል። በዚህ ልክ ነው መሆን ያለበት ነው። እንደ አቶ አተክልቲ ገለጻ ቅሬታዎችን የሚመለከተው ቡድን ግምቱን ከሰራው አካል የተለየ ነው። በቀን ገቢ ግምት ላይ የሚቀርቡ ቅሬታዎችን እየተመለከቱ የሚገኙትም ከመደበኛ የቅሬታ ስርዓት ውጭ እንደሆነ ይናገራሉ። አቶ አትክልቲ ቅሬታዎችን ለማስተናገድ ከፍተኛ ጥረት መደረጉን ቢናገሩም በአነስተኛ ንግድ ላይ በተሰማሩ ነጋዴዎች ዘንድ ያለው ሮሮ ግን አልተቋረጠም። በሳምንቱ መጨረሻ በአዲስ አበባ ለንባብ የበቃው ሪፖርተር ጋዜጣ የእነዚህ ነጋዴዎችን ቅሬታ ተከትሎ መንግሥት ራሳቸው ያመኑበትን እንዲከፍሉ ውሳኔ ላይ መድረሱን ዘግቦ ነበር። የገቢዎችና ጉምሩክ ባለሥልጣን የትምህርትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ኤፍሬም መኮንን ይህንን አስተባብለዋል። እንደዛ የሚባል ነገር የለም። የነበረው ተወሰነው ውሳኔ ለሕዝቡም ለግብር ከፋውም ተገልጾለታል። ግብር ከፋውም ቅሬታ አለኝ የሚለውን በህጋዊ ስርዓቱ አቅርቦ እየታየለት ያለበት ሁኔታ ነው ያለው እንጂ ሌላ የተለየ የተወሰነ ነገር የለም። በባለስልጣኑ በኃላፊነት ደረጃ የሚሰሩ ሌላ ባልደረባ ደግሞ ጉዳዩ ገና በውይይት ላይ እንደሆነ ለዶቼ ቨለ ገልጸዋል። ባለፈው ሳምንት በበርካታ ከተሞቹ የቀን ገቢ ግምቱን ተቃውሞ ሲያስተናግድ የቆየው የኦሮሚያ ክልል በበኩሉ የንግድ ማንቀሳቀሻ ገንዘባቸው ከ500 ሺህ ብር በታች ለሆኑ በደረጃ ሐመርዋ ለተመዘገቡ ግብር ከፋዮች የግብር መክፈያ ጊዜ ለማራዘም አቅዷል። በኦሮሚያ ክልል የገቢዎች ባለሥልጣን የግብር ከፋዮች ትምህርት ክፍልና ኮሚኒኬሽን ዘርፍ ምክትል ኃላፊ ወይዘሮ ታሪኬ ሱጴ የአመር ውሃ ደረጃ ያሉት ግብር ከፋዎች እስከዚህ ሰላሳ ነው የሚያልቀው እስከ ሐምሌ ሰላሳ አሁን ያለው የቅሬታ ጊዜዎች ስለፈጃ ምናልባት ቅሬታው ታይቶ እስከሚጣራ እና ወደ ኋላም ደግሞ ሌላ ወደ ቅጣት እና ጤ ሌላ ተጨማሪ ትን እንዳይገቡ እንድራዘም እስከ አስራ አምስት እንዲሄድ እንደዚህ በምክክር ላይ ነው ያለው። እንግዲህ እሱን ወደዛ መሄዳችን እንደማይቀር ነው። በኦሮሚያ ክልል ሶስት መቶ ዘጠና ሺህ አጠቃላይ ግብር ከፋዎች አሉ። ከእነዚህ ውስጥ የቀን ገቢ ግምት የሚመለከታቸው 319,000 ገደማ ሲሆኑ ከመካከላቸው 19 በመቶ ያሉ በአገማመቱ ላይ ቅሬታ ማቅረባቸውን ኃላፊዋ ተናግረዋል።